የግሪክ ጠቅላይ ሚኒስትር አሌክሲስ ሲፕራስ እስካሁን አልቀበልም ያሉትን የብድርና እርዳታ መርሃግብር ማሻሻያዎች ከታከሉበት እንደሚቀበሉ ያሳወቁበትን ደብዳቤ ልከዋል። እስኪ ባጭሩ የዚህ ደብዳቤ ይዘት ምንድን ነው? ደብዳቤው የሚለው ባለፈው አርብ ከአበዳሪዎቹ በኩል የቀረበውን የድርድር ሀሳብ ከሞላ ጎደል ከአንዳንድ ማሻሻያዎች ጋር የሚቀበሉ መሆኑን እና በዚህም ተመርኩዘው እንደገና ሌላ የእርዳታ እና ብድር ፕሮግራም እንዲጀመር ወደ ሀያ ዘጠኝ ቢሊዮን ዩሮ የሚያወጣ የብድርና እርዳታ ፕሮግራም እንዲጀመር የሚጠይቅ ነው። ወደዚህ ድርድር የሚገቡት ግን ቅድመ ሁኔታዎች ብለው ያስቀመጧቸው ከዚህ ቀደም ያነሷቸው ለምሳሌ ሰላሳ ፐርሰንት በተወሰኑ የግሪክ ደሴቶች ላይ የተጣሉ ገደቦች ታክስ እንዲቀነስ፣ ሁለተኛ በጦረተኞች ላይ ወደ ሁለት መቶ ሺህ የሚሆኑ ጦረተኞች ላይ ለኑሮ መደጎሚያ ተጨማሪ የሚወጣ አለ። እሱ እንዲነሳ የሚለው ጥያቄ ቢያንስ እስከተወሰነ አመት ድረስ ደረጃ በደረጃ እንዲሆን የሚል አለ። በሶስተኛ ደረጃ ደግሞ ጭራሽ ድሆች ለሆኑት የሚሰጠው ድጎማ ሳይነካ እና በእነዚህ ዙሪያ አሁንም ለመነጋገር እና ለመደራደር ፈቃደኛ መሆናቸውን ገልጸው እንደገና እንግዲህ በዚህ ጉዳይ ላይ ለመነጋገር ቀጠሮ ተይዞ ምናልባት ከዚህ ውይይታችን በኋላ ስብሰባ የሚቀጥል ነው የሚሆነው በዚሁ ግሪክ ባቀረበችው አዲስ ሐሳብ ላይ። ከዚህ ስብሰባ ምን መጠበቅ ይቻል ይሆን? የግሪክን የአሁኑን አዲስ ሐሳብ ይቀበሉት ይሆን? አንደኛ በዚህ በቀረበው ሐሳብ ላይ ሁሉም ሀገሮች አንድ አይነት አመለካከት አይደለም ያላቸው። ለምሳሌ ጀርመን ሕዝበ ውሳኔ ተጠይቆ እያለ የዛ የሕዝበ ውሳኔ ውጤት ሳይታወቅ አሁን አንድ ተጨባጭ ስምምነት ላይ መድረስ ስለሚያስቸግር ከዛ በፊት ንግግሩ ሊቀጥል ይችላል። ግን አንድ ስምምነት ላይ ለመድረስ ያስቸግራል። ሰዎች ናቸው። ስለዚህ አንደኛ ውይይቱ ጊዜ የሚወስድ ነው የሚሆነው። ሁለተኛ የህዝበ ውሳኔው ውጤት የሚታወቅ አይደለም። ስለዚህ ውይይቱን መጀመር ካልሆነ በስተቀር አንድ ልባት በዚህ እስከ ውይይቱ ድረስ እስከ ሪፍረንደሙ ድረስ ይደርሳሉ ብሎ መገመት ያስቸግራል። ሆኖም ግን ወደ መነጋገርና ወደ ጠረጴዛ ዙሪያ ውይይት ለመግባት መስማማታቸው እንደ አንድ ፋይዳ ሊሆን ካልሆነ በስተቀር ውጤት አስገኝቶ አሁንም ችግሩ ይፈታል የሚል ግምት የለም። በአሁን ደረጃ እንግዲህ የግሪክ ችግር መፍቻው ምን ሊሆን ነው የሚችለው? የሀገሪቱ እጣ ፈንታስ ምንድን ነው? ግሪክ አሁን የደረሰችበት ደረጃ የአይኤምኤፍ እዳዋል የወለድ ወለድ እየከፈለች ነው እና የዳው መቆለል ይታያል። በዚህ አይነት ያሉት ሀገሮች በአለም በአሁኑ ወቅት ዚምባብዌ፣ ሱዳን እና ሶማሌ ናቸው። እዛ ውስጥ ነው የገባችው ከኢሮዞን የወጣች ሀገር። ስለዚህ አንዲት የኢሮዞን አባል ሀገር በእንዲህ አይነት ደረጃ ከስራ እዳዋን ለመክፈል አለመቻሏ ድክመቱ የኢሮዞን አጠቃላይ ችግር ነው የሚያሳየው እና ኢሮዞን ይህንን ለማረም አሁንም ጊዜው ሩቅ አይደለም እና ጥረት መደረግ አለበት ከሁሉም አቅጣጫ የሚሉ አሉ። በሌላ በኩል ደግሞ ግሪክ ራሱ አሁን ጠቅላይ ሚኒስትር ሲፕረስ አዲስ ያቀረቡትን ሀሳብ የራሳቸው ደጋፊዎች ከአሁኑ ሰዓት ጀምሮ ከፍተኛ ተቃውሞ እያሰሙባቸው መሆኑ እየተገለጸ ነው። ምክንያቱም ወደ ህዝበ ውሳኔ የሚሄድ ተብሎ ኖ ቮት እንዲደረግ ከተገፍቶ እያለ እንደገና አዲስ የቤላውት ፕሮግራም መግባቱ ክደት ነው። ስለዚህ ይህንን እንቃወማለን የሚሉ ኮሚኒስቶቹ እና ፀረ ካፒታሊስት ቡድኖቹ የእሳቸው መንግስት አባላት የሆኑት ከፍተኛ ተቃውሞ እያሰሙ መሆን ነው የተገለጸው። ስለዚህ በዚህ ሁኔታ ያለው የግሪክ መንግስት ወዴት ሀገሪቷን ይዞ ይጓዛል የሚለው አሁንም ሁሉም አይኑን አፍጦ ከሚያየው በስተቀር ይህ ይሆናል ያ አይሆንም ለማለት በጣም የሚያስቸግር ነው የሚሆነው። ገበያው ንጉሴ፣ ከብራሰልስ አመሰግናለሁ።